ዶክተር መረራ ከመጽሐፎቻቸው ባንዱ እንደገለጹት ፖለቲካን የተቀየጡት በ1960 ዎቹም ገና የሁለተኛ ደረጃ ተማሪ በነበሩበት ጊዜ ነበረ። የአሁኑ የኢትዮጵያ ገዢ ፓርቲ የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር፣ ኢህአዴግ በምህፃሩ ስልጣን ከያዘበት ጊዜ ጀምሮም እንደ ፖለቲካል ሳይንቲስት ፖለቲካን አስተምረዋል ተመራምረውበታል። ፖለቲካዊ አስተያየት፣ ትችትና ምክር በመስጠት እንደ ፖለቲከኛ ደግሞ የፖለቲካ ፓርቲ በማደራጀትና በመምራት ከፖለቲካም ተለይተው አያውቁም። በዚህች ሀገር ላይ ህይወቱን ለትግል የሰጠ ሰው ነው። የኢትዮጵያን ታጋይ ኃይሎች ወይም የፖለቲካ ፓርቲዎች ለማሰባሰብ በተደረጉት ጥረቶችን ሁሉ ግንባር ቀደም መሪ የነበረ ነው። ከህብረት ጀምሮ ታስታውሳለ። አሁን ደግሞ የመድረክም ምክትል ሊቀመንበር ነው ይላሉ የረጅም ጊዜ የፖለቲካ ዓላማ ተጋሪያቸው አቶ ገብሩ ገብረ ማርያም። አቶ ገብሩ ዶክተር መረራ የሚመሩት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምህፃሩና ባጭሩ መድረክ የተባለው የፓርቲዎች ጥምረት ምክትል መሪ ናቸው። ዶክተር መረራም በደርግ ዘመን ታስረው ነበረ። አሁንም እንደገና ታሰሩ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ እንደሚሉት ዶክተር መረራም መታሰራቸው እንጂ የታሰሩበት ምክንያት በግልጽ አይታወቅም። ትናንትና ማታ ከምሽቱ ሁለት ሰዓት በኋላ እንደዚህ እሳቸውና ልጠይቋቸው የመጡ ሶስት ዘመዶቻቸው የሆኑ ልጆች መታሰራቸውን ነው የሰማ ነው ያሰራሩበትን ምክንያትና የትም ታስረው እንዳሉ ግን እስካሁን ድረስ መረጃ የለንም። ዶክተር መረራ የታሰሩበትን ምክንያት ለማወቅ ኮማንድ ፖስት የተሰኘው መስሪያ ቤትና የመንግስት ኮሚኒኬሽን የተባለውን መስሪያ ቤት ባለስልጣናት በስልክ ለማነጋገር ሞክረን ነበር። አንዳቸው ሌላቸውን እንድናነጋግር ሲቀባበሉን ቆይተው አሰልችተው ስልኩን ዘጉት። ሮይተርስ ዜና አገልግሎት እንደዘገበው ግን ዶክተር መረራ የታሰሩት በአስቸኳይ አዋጁ የተደነገገውን ደንብ ጥሰው የኢትዮጵያ መንግስት አሸባሪ ከሚላቸው ቡድናት ጋር በመገናኘታቸው ነው። ዶክተር መረራ ተገናኟቸው የተባሉት ቡድናት ማንነትን ግን የሮይተርስ ዘገባ አልጠቀሰም። ይሁን እንጂ ዶክተር መረራ የተያዙት ብራስልስ፣ ቤልጅግ ውስጥ ከአውሮጳ ህብረት ባለሥልጣናት ጋር ተወያይተው እንደተመለሱ ነው። ጠዋት አዲስ አበባ ገቡ። ማታም እስር ቤት ይላሉ፣ አቶ ገብሩ። ልጆች ልክን ማዕከላዊ መሆኑን ማረጋገጥ ችለናል። እህል ገብቶለቃል። ስለዚህ እዛ መኖሩን አረጋግጠናል። ከዚህ ውጭ የሚታወቅ ነገር የለም፣ ለምን እንደወሰዱት። አዲስ አበባ ትናንት ጠዋት ነው የገባው፣ የተያዘው ማታ ነው። በብራስልሱ ውይይት ላይ የአርበኞች ግንቦት ሰባት መሪ ዶክተር ብርሃኑ ነጋም ተካፍለው ነበረ። ያንጋፋው ተቃዋሚ ፖለቲከኛ መታሰር ለተቃዋሚ ፓርቲዎች ሌላ ውድቀት መሆኑም ብዙ አላነጋገርም። ሌላኛው አንጋፋ ተቃዋሚ ፖለቲከኛ ፕሮፌሰር በየነ ጴጥሮስ እንደሚሉት ግን እርምጃው ኢትዮጵያ ለመድበለ ፓርቲ ዲሞክራሲ አሁንም ሩቅ መሆኗን የሚያረጋግጥ ነው ነው የሚሉት ኢትዮጵያ ፖለቲካ በተለይ መድበለ ፓርቲ ዲሞክራሲ ስርዓት የመሸጋገሩ ነገር ገና እንደው ጨቅላ መሆኑን ነው የሚያሳየው። ከዚህ በላይ አልፎ ምን ማለት ይቻላል? የኦሮሞ ፌዴራሊስት ኮንግረስ በርካታ አባላቱና አራት የሥራ አስፈጻሚ ኮሚቴ መሪዎቹም ከዚህ በፊት ታስረውበታል። ዶክተር መረራ አምስተኛው መሆናቸው ነው። አቶ ገብሩ ገብረ ማርያም ግን ትግሉ ይቀጥላል ይላሉ። የነ ማሞ መዘምር ሞት የነ ታደሰ ብሩ እንኳን መታሰር የኦሮሞን ሕዝብ ትግል ገትቶት አያውቅም እና ትግላችን ይቀጥላል።